ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሽብርተኞችን መጠጊያዎች ለማጥፋት የገንዘብ ምንጮቻቸውን ለማንጠፍ የከሰረ አስተሳሰባቸው እንዲከሽፍ ለማድረግ ዩናይትድ ስቴትስ ከእናንተ ጋር በመሥራቷ ትኮራለች። የዩናይትድ ስቴትስ ፕሬዝደንት ትላንት በኒውዮርክ አፍሪቃ መሪዎች ጋር በተገናኙበት ወቅት ካደረጉት ንግግር የተቀነጨበ ለዝርዝር ሪፖርቱ ከዜና ለጥቆ በሚቀርበው በዕለቱ አብይ ርዕስ ጠብቋቸው። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ከምሽቱ ሶስት እስከ 4 ሰዓት በ19 እና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የዛሬ ሐሙስ መስከረም 11 ቀን 2010 ዓ ም ምሽት አስተናጋጆች እኔዳኝ ፍሳዬና እኔም ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ ዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሜን ኮሪያ በምትደቅነው ነው የኒውክለር መሳሪያ አደጋ ምክንያት አዲስ ማዕቀቦችን እንደሚጥሉ ገልጸዋል። በሰሜን ኮሪያ ላይ ስላላቸው ፍጥጫ ስትራቴጂ ለማውጣት ሲሉ ከደቡብ ኮሪያና ከጃፓን መሪዎች ጋር ተገናኝቶ ለመነጋገር እየተዘጋጁ ነው። ትራምፕ በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከደቡብ ኮሪያ ፕሬዚደንት ሙን ጃኤን ጋርና ከጃፓኑ ጠቅላይ ሚኒስትር ሽንዞ አቤ ጋር ምሳላይ በተናጠል ከተናገሩ በኋላ አንድ ላይ ተሰባስበው ይነጋገራሉ። ሰሜን ኮሪያ በተደጋጋሚ ስለምታካሄደው የኒውክሌርና ቦሊስቲክ ሚሳይል ፍተሻዎች እንደሚነጋገሩ ታውቋል። ትራምፕ በሰሜን ኮሪያ ላይ አዲስ ማዕቀቦች እንደሚጥሉ አስታውቀዋል። ሆኖም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከጣላቸው የሰሜን ኮሪያን ወደ ውጭ የሚላኩ እቃዎችንና የኤነርጂ አቅርቦቶችን ኢላማ ከሚያደርጉ ማዕቀቦች በምን እንደሚለይ እስካሁን ባሉ ጊዜ ግልጽ አይደለም። የዩናይትድ ስቴትስ የጸጥታ ጉዳዮች አማካሪ ኤች አር ማክማስተር ፕሬዝደንት ዶናልድ ትራምፕ ከሁለት ዓመታት በፊት የኢራን የኑክሌር ፕሮግራም እንዳይዳብር ለመግታት ከተደረገው ዓለም አቀፍ ውል ዩናይትድ ስቴትስን ለማስወጣት ወስነው እንደሆን ሲጠየቁ ከመናገር ተቆጥበዋል። ውሳኔው ዩናይትድ ስቴትስ በኢራን ላይ የሚኖራት ሰፊ ስትራቴጂ አካል ይሆናል ብለዋል። ጉዳዩ ይፋ ሲሆን የኢራንን የማናጋት ባህሪ የሚያጤንና የአሜሪካን ወሳኝ ጥቅም የሚያስቀድም ዓላማ ያለው ሰፊ ስትራቴጂ ሆኖ ይቀርባል ሲሉ ማክማስተር ኤንቢሲ ለተባለው ቴሌቪዥን ተናግረዋል። ትራምፕ ትላንት በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ለጋዜጠኞች ሲናገሩ ከኢራን ጋር ስለተደረገው ስምምነት ውሳኔ ላይ መድረሳቸውን ጠቁመዋል። ስለ ውሳኔው ግን በዝርዝር የተናገሩት ነገር የለም። ሂሪክን ማሪያ በእንቅርት ላይ ጆሮ ደግፍ እንዲሉ ዛሬ ፖርቶሪኮና ዶሚኒካን ሪፐብሊክ ላይ ከባድ ዝናብ አውርዷል። ቀደም ሲል የመላ ደሴቲቱ የኤሌክትሪክ መብራት በሂሪክኑ ምክንያት ጠፍቷል። ብዙ ቦታዎችን በጎርፍ አጥለቅልቋል። ቢያንስ የአንድ ሰው ሕይወት ጠፍቷል። ዶሚኒካን ሪፐብሊክ ላይ ደግሞ የአውሎ ነፋሱ ኃይል እየቀነሰ ቢሆንም ጉዳት ማድረሱ አልቀረም። የዩናይትድ ስቴትስ ግዛት በሆነችው ፖርቶሪኮ ላይ የደረሰው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ለዘጠና ዓመታት ያህል ባልታየ መልኩ ከባድ እንደሆነ ተገልጿል። ነዋሪዎቹ በየአካባቢው ቦታዎች ሊገናኙ የሚችሉበት ሁኔታ ባለመኖሩ ስለደረሰው ጉዳት የተሟላ መረጃ እንደሌለ ታውቋል። ሜክሲኮ ላይ በደረሰው ከባድ ርዕደ ምድር ምክንያት ደግሞ በተደረመሱ ህንፃዎች ውስጥ የተቀበሩ ሰዎችን ፍለጋ የመድን ሰራተኞች ዛሬም የተሯሯጡ ናቸው። በረደ ምድሩ አደጋ እስካሁን ባለው ጊዜ ከ ሰላሳ በላይ ሰዎች አልቀዋል። ትላንት በአንድ ትምህርት ቤት ላይ በተደረገ ፍለጋ የመድን ሠራተኞች በስብርባሪዎች ውስጥ የተቀበረች ልጅ አይተው በሕይወት ያለች መሆኗን ለማወቅ እጇን እንድታንቀሳቀስ ሲጠይቋት ከማንቀሳቀስ አልፋ ስሟን እንደነገረቻቸው ሁለት ልጆችም አብረዋት እንዳሉ ሩዶልፎ ሩቫርካ የተባለ የመድን ሰራተኛ ፎርቶ ለተባለ የቴሌቪዥን ጣቢያ ገልጿል። ሌሎች አስከሬኖችም አሉ። በሕይወት የተረፉ ሰዎች ካሉ አናውቅም ሲል አክሏል። እስራኤል የፊታችን ሰኞ የሚካሄደውን የኢራቅ ኩርድ ሕዝበ ውሳኔ በመደገፏ በቅርቡ ከቱርክ ጋር ያሻሻለችው ግንኙነት እንደገና ሻክሯል። ሕዝበ ውሳኔ የሚደረገው በኩርድ ነጻ ሀገርነት ላይ ለመወሰን ሲሆን አንካራ የተቃውሞ ምርጫ ለአካባቢው አሳሳቢ አንደምታ ይኖረዋል በማለት ስታወግዘው ቆይታለች። ዘጋቢያችን ዶሬን ጆንስ ከኢራን የላከችውን ዘገባ ትስታበላቸው ታቀርበዋለች። እስራኤል የኢራቅ ኩርዶችን የራስን እድል በራስ የመወሰን መብት መደገፏ ከቱርክ ጋር ግጭት ውስጥ እንዳስገባት ስጋት ፈጥሯል። እስራኤል ለበርካታ ዘመናት የኩርድ ግዛትን ከአረቦችና ከኢራን ትንኮሳ እንደሚከላከላት አዋሳኝ ድንበር ነው የምትቆጥረው። ቱርክ ግን ያልረኩና ያልተረጋጉ የራሷ ወዳን ኩርዶች በግዛቷ ስላላት እስራኤል ህዝበ ውሳኔውን መደገፏን አውግዛለች። በአካባቢው አገሮች በብዛት ያገለገሉ የቀድሞ የቱርክ ዲፕሎማት አይድን ሴልሰን ለጉዳዩ ከአንካራና ከቱርክ ፕሬዝደንት ሪሴፕ ጣይፕ ኤርዶጋን የተሰጠው ምላሽ እስካሁን ትዕግሥት የተሞላው ነው ይላሉ። በመንግስት የመገናኛ ብዙሃን እስራኤል የኩርድስታንን ነጻነት እንደምትደግፍ የሚጠቁሙ በርከት ያሉ መረጃዎች ይወጣሉ። መከተል ያለብን ግን የመንግሥት መገናኛ ብዙኃን የሚሉትን ሳይሆን ከአንካራ የሚሰጠውን ምላሽ መሆን አለበት። እስካሁን ኤርዶጋን ኩርድን በማስመልከት እስራኤል ላይ ወቀሳ ያቀረቡበትን ግን እኔ በበኩሌ አልሰማሁም። እንደ ኤሮፓ አቆጣጠር በ2010 ዓ ም እስራኤል ጋዛ ላይ የጣለችውን የኢኮኖሚ ቀባ የጣሱ አስር የቱርክ ተወላጆችን ኮማንዶዋ ከገደለ በኋላ ቴል አቪቭና አንካራ ተቃቅረው ቆይተው በቅርቡ ነው ዲፕሎማሲያዊ ግንኙነት የመሰረቱት። እስራኤል ኩርዶች ጋር ሽርክና አላት የሚለውን የቱርክ ጥርጣሬ ያባባሰው ግን በክልሏ ውስጥ የሽምቅ ውጊያ የሚያካሄደውን በአሸባሪነት የተፈረጀ ፒኬኬ የተባለ ኃይል የቀድሞ የእስራኤል ከፍተኛ ጀነራል ያሪ ጎላን ነውጠኛ ቡድን አይደለም ማለታቸው ነው። ይህ አመለካከታቸው ከአንካራ ከፍተኛ ቁጣን ነው ያስከተለው። የቀድሞ የቱርክ ዲፕሎማት ሴሊያን ግን ጠቅላይ ሚኒስትር ናታኛሁ ፒኬኬ ነውጠኛ ቡድን እንደሆነ አረጋግጠዋል፣ ሁለቱም ወገኖች ልዩነታቸውን እንደያዙ በጋራ ሊሰሩ ተስማምተዋል በማለት አጣጥለዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ኬንያ ውስጥ ባለፈው ወር የተካሄደው ምርጫ ውጤት ጉድለት አለበት ተብሎ ከተሰረዘ በኋላ እንደ አውሮፓውያን ዘመን አቆጣጠር በመጪው ጥቅምት 26 ቀን በአዲስ መልክ ምርጫ እንዲካሄድ መወሰኑን ባለሥልጣኖች ባለፈው ማክሰኞ ገልጸዋል። የሀገሪቱ ነጻ የምርጫ ኮሚሽን ያወጣው መግለጫ ኮሚሽኑ ከፍተኛው ፍርድ ቤት በወሰነው መሠረት ደረጃውን የጠበቀ ምርጫ እንዲካሄድ ለማስቻል ሲል ምርጫው በአዲስ መልክ ጥቅምት 26 እንደሚካሄድ ለሀገሪቱ ሕዝብና ለሚመለከታቸው ሁሉ ለማስታወቅ እንሻለን ብሏል። የማጣሪያው ምርጫ ጥቅምት 17 ቀን እንዲካሄድ ነበር የተወሰነው። ይሁንና ተቃዋሚ ፓርቲዎች ጊዜው እንዲገፋ ጠይቀዋል። በሀገሪቱ ሕገ መንግስት መሰረት ከከፍተኛው ፍርድ ቤት ብይን በኋላ ማጣሪያው ምርጫ በ60 ቀናት ውስጥ መካሄድ ይኖርበታል። 60 ቀኑን የሚደፍነውም እንደ አውሮፓውያን አቆጣጠር ጥቅምት 31 ይሆናል። በመጨረሻም የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ በሀገሪቱ በመጪው ወር ነጻና ፍትሐዊ ምርጫ ሊካሄድ የሚችልበት ምቹ ሁኔታ መፍጠሬን የወደፊት መሪዎች በሀገሪቱ ሰላም እንዲዘልቅ ለማድረግ የሚችሉበት መንገድ መጥረጌን እተማመናለሁ ብለዋል። የላይቤሪያዋ መሪ ከአሜሪካ ድምፅ ሬዲዮ ባደረጉት ቃለመጠይቅ የሀገሪቱ ሰላም ከችግር ጊዜው በኋላም እንዲዘልቅ የሚያስችሉ ተቋማት ተመስርተዋል ሲሉ አስገንዝበዋል። በ12 ዓመታቱ የፕሬዝዳንትነታቸው ወቅት በድርጅታቸው ውስጥ የሚኖሩትን ቦታዎች ለመሙላት ሳይቀር ምርጫ ማድረጋቸውን በመጥቀስ ዲሞክራሲ መስርተናል ሲሉ ትላንት ተናግረዋል። ላይቤሪያ ውስጥ ከሁለተኛ ጊዜ የእርስ በርስ ጦርነት በኋላ ከ12 ዓመታት በፊት ምርጫ ከተካሄደበት ጊዜ አንስቶ ሰሊፍ ሀገሪቱን ሲመሩ ቆይተዋል። ሆኖም በህጉ መሰረት የሁለት ፕሬዝዳንትነት ስልጣናቸው ጊዜ አብቅቷል። ስለሆነም እሳቸውን ለመተካት ከ26 የተለያዩ ፓርቲዎች የተወከሉ 20 ተወዳዳሪዎች ለሀገሪቱ ፕሬዝዳንትነት ቀርበዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ያንዱን ለቅምሻ በወቅቱ ከሰሩት ስራ አንጻር በየሙያ ዘርፋቸው አንድ የፈጠሩት ነገር አለ ወይም ባደረጉት አስተዋጽኦ በተቀባይነት ያው ሰውም ድምፅ እንዲሰጥበት ምርጫም እንዲቀርብበት አድርገናል እና አንዳች ነገር ያበረከቱ ሰዎች ናቸው ተብሎ ሊወሰድ ይችላል። አድርገዋልም። ተምራት ኃይሉ ይባላል። የአዲስ አበባዋ ሳምንታዊ መጽሔት ቁም ነገር ዋና አዘጋጅ ነው። የምሽቱ ባህልና ማኅበረሰብ ፕሮግራም እንግዳችን ነው። በሁለተኛው አጋማሽ ጠብቁት። አሁን የዕለቱ አብይ ርዕስ ከአፍሪካ ጋር በተለያዩ የጋራ ጥቅም ባላቸው ጉዳዮች ላይ አብሮ የመስራት ፍላጎት እንዳላቸው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ትላንት ከዘጠኝ የአፍሪካ መሪዎች ጋር የምሳ ላይ ስብሰባ አድርገው አህጉሪቱ ሰፊ እድሎች ያሏት መሆኑን የሚገልጽ ንግግር አድርገዋል። ተወያይተዋል። በሌላ በኩል ደግሞ ከሰባ ሁለተኛው ጠቅላላ ጉባኤ ጎን የተደረገው የጸጥታ ጥበቃው ምክር ቤት ስብሰባ በሰላም ተልእኮ ማሻሻያዎችና የግጭቶች ማስወገጃ አጀንዳ ላይ ተነጋግሯል። ስብሰባውን የመሩት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። የጉባኤውን ይዘት እየተከታተለ ያለው ሰሎሞን አባተ ተከታዩን ዘገባ አጠናቅሯል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከመንግስታቱ ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ውጭ ለምሳ የተቀመጡት ከኮት ዲቯር፣ ከኢትዮጵያ፣ ከጋና፣ ከጊኒ፣ ከናሚቢያ፣ ከናይጄሪያ፣ ከሴኔጋል፣ ከዩጋንዳ እና ከደቡብ አፍሪካ መሪዎች ጋር ነበር። የጊኒው ፕሬዚደንት አልፋ ኮንዴ የአፍሪካ ህብረትን በመወከል ነው በምሳ ስብሰባው ላይ የተገኙት። በአዳራሹ ውስጥ የተገኙት አጋሮች ብለው ፕሬዚደንት ትራምፕ ከጠሯቸው የአፍሪካ መሪዎች ጋር ብልጽግናና ሰላምን ለማረጋገጥ ስፋት ባላቸው የምጣኔ ሀብት ሰብአዊና የጸጥታ ጉዳዮች ላይ አብረው እንደሚሰሩ ተናግረዋል። ራስን ለመቻል ዕድሎችን ለማስፋት አፍሪካም ዩናይትድ ስቴትስም ውስጥ ስራዎችን ለመፍጠር ቁርጠኝነት ካላቸው ሀገሮች ጋር ምጣኔ ሀብታዊ አጋርነታችንን የማስፋት ተስፋ አለ። ሀብት ለማፍራት ለመበልጸግ ወደ አፍሪካ እየሄዱ ያሉ ብዙ ጓደኞች እንዳሏቸው የተናገሩት የዩናይትድ ስቴትስ ፕሬዚደንት ብዙ ገንዘብም እያፈሰሱ መሆናቸውን አመልክተዋል። አፍሪካ ግዙፍ እድሎችና የተለያዩና ሰፋፊ ገበያዎች ያሏት መሆኑንም ገልጸዋል ትራምፕ በዓለም ውስጥ እጅግ ፈጣን የተባለ የመጣኔ ሀብት እድገት እያስመዘገቡ ካሉ አስር ሀገሮች ስድስቱ የሚገኙት አፍሪካ ውስጥ መሆኑን ያስታወሱት ሚስተር ትራምፕ ግብርናን፣ ኃይል ማመንጨትና ማከፋፈልን፣ ማመላለሻና ማጓጓዣን፣ ጤና ጥበቃን፣ ጉዞና ጉብኝትን ጨምሮ የአሜሪካ ንግዶችና ማዋዕለ ንዋይ እያደገ በሚሄድ ሁኔታ እየገቡባቸው ያሉ የተለያዩ ኢንዱስትሪዎች በመላ ሀገሪቱ ውስጥ ሕይወትን ለማሻሻልና ለመለወጥ አስተዋጽኦ እንደሚኖራቸው ጠቁመዋል። አ ካ ሳሶልሳሶልን የመሳሰሉ አፍሪካውያን ኩባንያዎችም ዩናይትድ ስቴትስ ውስጥ ንዋይ እንደሚያፈሱ ተስፋ አለኝ። ሳሶል የዘጠኝ ቢሊዮን ዶላር ኢንቨስትመንት ፔትሮኬሚካል ድርጅት ሉዊዚያና ግዛት ውስጥ እየገነባ ነው። ይህም ለግዛቲቱ አዳዲስ ሥራዎችን ይፈጥራል። የአሜሪካ ጠንካራ ሠራተኞችም የእነዚህ ሥራ ዕድሎች ተጠቃሚ ይሆናሉ። ፕሬዝደንት ትራምፕ ከምጣኔ ሀብቱ የጋራ ተጠቃሚነት ንግግራቸው ቀጥለው ያነሱት የአፍሪካን ጤና ጉዳይ ነበር። ጤና ከሌለን ብልጽግና ሊኖረን አይችልም። ቁልፍ በሆኑ የጤና መርሃ ግብሮች ላይ አጋርነታችንን እንቀጥላለን። ዩጋንዳ ኤች አይቪ ኤድስን በመዋጋት አስመዝግበዋለች ያሉትን ብዙ ስኬት፣ እጅግ አስፈሪ የነበረውን የኢቦላን ወረርሽኝ ለመጋፈጥ እና ለመዋጋት ጊኒና ናይጄሪያ ያደረጉትን ጥረት፣ ናሚቢያ በጤና ጥበቃ ስርዓቷ ራሷን በመቻሏ ትራምፕ አድናቆታቸውን ችረዋቸዋል። የዩናይትድ ስቴትስን ዓለም አቀፍ የጤና አጀንዳ ለማበረታታት የጤና ጥበቃ ሚኒስትራቸውን ወደ አፍሪካ እንደሚልኩም ተናግረዋል። ፕሬዚደንቱ ከሁሉም በላይ ግን ብልጽግናችን የሚመረኮዘው ሰላማችን ላይ ነው አሉ ትራምፕ። The United States will partner with the countries and organizations like the African Union that lead successful efforts. United States ሁከትን በማስቆም የሽብር ፈጠራን መስፋፋት በመቆጣጠር ለሰብአዊ ቀውሶች ምላሽ በመስጠት የተሳካ ጥረት እያደረጉ ካሉት አገሮችና የአፍሪካ ኅብረትን ከመሳሰሉ ድርጅቶች ጋር አጋር ትሆናለች። በየግንባሩ ያሉ የአፍሪካን ወታደሮች ጀግኖች በጣም በጣም ጀግኖች ሲሉ አወድሰዋል ፕሬዚደንት ትራምፕ። አፍሪካ ውስጥ ያሉ ግጭቶች ብዙ ሰው ለጉስቁልና መዳረጋቸውን ያነሱት ትራምፕ በመካከለኛ አፍሪካ ሪፐብሊክ፣ በኮንጎ፣ በሊቢያ፣ በማሊ፣ በሶማሊያ፣ በደቡብ ሱዳን እና በሌሎችም አካባቢዎች ያሉ ሰዎች እጅግ አደገኛ በሆነ ሁኔታ ላይ እንዳሉ እንደሚገነዘቡ አመልክተዋል። አይሲስን፣ አልሻባብን፣ ቦኮ ሐራምን እና አልቃይዳን የመሳሰሉ ቡድኖች ለአፍሪካ ሰላም ስጋት የደቀኑ መሆናቸውን ተናግረዋል። The United States is proud to work with you to eradicate terrorist safe havens, to cut off their finances, and to discredit United <laughs> ሁኔታው እጅግ እንደሚያሳስባቸውም የጠቆሙት ፕሬዝደንት ትራምፕ ሰብአዊ ድጋፍ መስጠታቸውን እንደሚቀጥሉ አስታውቀዋል። ይህንን አደጋ ለማስቆም እውነተኛ ውጤት የሚገኘው ግን በአፍሪካውያን በሚመራ የሰላም ሂደት ነው። የሁሉንም ወገኖች እውነተኛ ቁርጠኝነት ይጠይቃል። ፕሬዚደንቱ በንግግራቸው ማጠቃለያ የዓለማችን ፈተና ብለው የጠሩትን የሰሜን ኮሪያ አገዛዝ ደቅኖታል ያሉትን ግዙፍ የጸጥታ ስጋት አስመልክቶም አጋርነትን በማጠናከር ላይ ለመወያየት እንደሚፈልጉ ጠቁመዋል። ለሰው ልጅ ደስታና ስኬት ነፃ በራሷ የቆመች ዲሞክራሲያዊት ሀገር እጅግ ተመራጭ መሳሪያ መኪና ነች ብለዋል። ፕሬዚደንት ትራምፕ በንግግራቸው ፍጻሜም የአፍሪካን እድሎች አጉልተዋል። አፍሪካ አፍሪካ የግዙፍ እድሎች አህጉር መሆኗን ልናገር ይገባኛል። ተስፋዋ ብሩህ ነው። ፕሬዚደንት ትራምፕ ዛሬም ከተለያዩ የሩቅ ምስራቅና የእስያ ሀገሮች መሪዎች ጋር በሰሜን ኮሪያ ጉዳይና በአካባቢው ሰላም ላይ ሲወያዩ ውለዋል። ንግግሮቻቸውና ስብሰባዎቻቸውንም ቀጥለዋል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅትን የሰላም ጥበቃ ስራዎች መለወጥ አፈጻጸምና ክትትል የትናንትናው የፀጥታ ጥበቃ ምክር ቤቱ ስብሰባ የመነጋገሪያ ጉዳይ ነበር። ኢትዮጵያ ለዚህ ለያዝነው ሴፕቴምበር ለመስከረም ማለት ነው ምክር ቤቱን በሊቀመንበርነት የምትመራ በመሆኗ ትናንት የተካሄደውን ስብሰባን በፕሬዚደንትነት የመሩት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ኢትዮጵያ ለመንግስታቱ ድርጅት አቅርበዋለች በተባለው አጀንዳ ሀያ ሶስት ሰባ ስምንት ተብሎ በሚጠራው ሰነድ ላይ ምክር ቤቱ የተነጋገረው ይህንን የመንግስታቱን ድርጅት ማዘመን ይቻልባቸዋል የተባሉ መንገዶች ተልሟል ወይም ነድፏል የተባለውን ሰነድ ለማዘጋጀት ስልሳ አንድ አገሮች መተጋገዛቸውን በትናንትናው ስብሰባ ላይ ሰባ አንድ ተናጋሪዎች የድጋፍ ድምጻቸውን መስጠታቸውን እና የምክር ቤቱ ቋሚና ተለዋጭ አባላት በሙሉ ድምፅ የደገፉት መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናግረዋል። ሰነዱ ዛሬ የደረሰበት አጠቃላይ ስምምነት ላይ አቋም ላይ እንዲደረስ አባል መንግስታቱ ያሏቸውን የተለያዩ ልዩነቶች ለማጥበብና ለመዝጋት ለአንድ ወር የዘለቀ ድርድር መካሄዱን ቃል አቀባዩ ተናግረዋል። ይህ ኢትዮጵያ አቅርበዋለች ያሉትን አጀንዳ ሀያ ሦስት ሰባ ስምንት ተብሎ የተጠራ ሰነድ ያቀፋቸውን አበይት የሚባሉ ጉዳዮች አስመልክቶ አቶ መለስ በዝርዝር ገልጸውልኛል። ማሻሻያ ተብለው የተነሱት ጉዳዮች በአራት ዋነኛ ጉዳዮች መክፈል ይቻላል። አንደኛው የተለመደው የሰላም ማስከበር ስራ ግጭቶች ተከስተው ንጹሐን ዜጎች ላይ ጉዳት ደርሶ አገር ከወደመ በኋላ የሚደረግ ነው። ባለፉት ሰባ አመታት ይሄ እንደገና መፈተሽ ያለበት መታየት ያለበት የሚል ውሳኔ ሀሳቡ አንደኛው አካል ነው። ይህምን ማለት ነው። አንደኛ ግጭቶች ከመከሰታቸው በፊት ማስቆም የሚቻልበትን መንገድ መሻት ያስፈልጋል። በሀገሮች መካከል ለሚካሄዱ፣ በአንድ ሀገር ውስጥ ለሚካሄዱ ግጭቶች መንስኤ የሚሆኑ ጉዳዮች ይታወቃሉ ወይ? ፖለቲካዊ ምክንያቶች ናቸው፣ ኢኮኖሚያዊ ምክንያቶች ናቸው፣ ማህበራዊ ምክንያቶች ናቸው። ከምርጫ ጋር የሚያያዙ ችግሮች ሊሆኑ ይችላሉ። ከአካባቢ አየር ሁኔታ መዛባት ጋር፣ ከተፈጥሮ ሀብት ቅርምት ወይም ሽሚያ ጋር የሚያያዙ ሊሆኑ ይችላሉ። እነዚህ ችግሮች ከመከሰታቸው በፊት የቅድመ ማስጠንቀቂያ ስርዓት መገንባት ይቻላል። ችግሮቹ እንደተከሰቱ መፍታት ትኩረት ሊሰጠው የሚገባ ጉዳይ ነው። ስለዚህ ከግጭቶች ከሰላም ማስከበር አንጻር የሚሰሩ ስራዎች አንደኛ ቅድመ ግጭት የሚሰራ ስራ አለ፣ በግጭት ወቅት የሚሰራ ስራ አለ፣ ግጭት ከተከሰተ በኋላ የሚሰራ ስራ አለ የሚል ሀሳብ ነው። ይሄ በጣም ከአዋጭነትም አንጻር በጣም ጠቃሚ ነው። ቀላል ወጪ የሚጠይቅ ነው። የሰው ህይወት መገበርን አይጠይቅም። በንጹሐን ላይ የሚደርስን እንግልት አይጠይቅም። የአገሮችን መፍረስ ይቀንሳል። ይሄ አንደኛው ነው። ሁለተኛ የሰላም ማስከበር ሂደትን ለብቻው እንደ ግብ አድርጎ መውሰድ ተገቢ እንዳልሆነ የሸምጋይነት ሚና መታየት አለበት። ሜዲኤሽንስ አንዱ አካል መሆን አለበት የሚል ነው። ሌላኛው በዚሁ ምዕራፍ ላይ ሊጠቃልል የሚችለው የአገሮች ችግር ተከስቶባቸው የሰላም አስከባሪ ኃይል ይላካል። የሰላም አስከባሪ ኃይል ከተላከ በኋላ ግን ሰላም የመጠበቅ ስራ ለብቻ ለመስራት ያለበት የድህረ ግጭት የዳግም ግንባታ ላይ አስተዋጽኦ ማድረግ ያስፈልጋል። አገሮች እንደገና እንዲቋቋሙ፣ የፈረሱ ተቋማት እንዲገነቡ፣ የተዘጉ ትምህርት ቤቶች እንዲከፈቱ፣ ጦም የሚያድሩ እርሻዎች ምርት ማምረት እንዲችሉ መደገፍ ያስፈልጋል። ይሄንን እንዲያደርጉ የሚጠበቁ ሰላም አስከባሪዎች አገራት፣ የተባበሩ መንግስታት ድርጅት የተባበሩ መንግስታት ድርጅት በዛ ደረጃ መስራት ያስፈልጋል። ግጭት ሲከሰት ተዋጊ ወገኖችን አለያይተህ ብቻ መመለስ አይደለም፣ ዳግም መገንባት አለበት። ችግሮት በድጋሚ እንዳይከሰት ዋስትና የሚሆነው እንደዚህ አይነት ስራ ነው የሚል ነው አንደኛው አጀንዳ። ስለዚህ ከየመከላከል የመከላከል ዲፕሎማሲ፣ ድርድርና የሽምግልና ስራ፣ ድህረ ግጭት ማግባባት ስራ እና የዳግም ግንባታ ኢኮኖሚ ጉዳዮች ላይ መሰራት አለበት የሚል ነው። የሰላም ማስከበር ስራን በተባበሩት መንግስታት ድርጅት እና አካባቢ ድርጅቶች ጋር በሚደረግ ቅንጅት ማስወገድ መከላከል ሌላው የአጀንዳው ሀሳብ ሆኖ መቀረሱንም አቶ መለስ አለም አመልክተዋል። ከአቶ መለስ ጋር ያደረኩትን ቃለ ምልልስ ከፌስቡክ ገጻችን እንዲሁም ከዌብሳይታችን ማግኘት ይቻላል። ለአሜሪካ ድምፅ ራዲዮ ከተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ሰሎሞን አባተ ነኝ ኒውዮርክ። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ሰሞኑን በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ አካባቢዎችና በሌሎችም ስፍራዎች የተቀሰቀሱ ግጭቶች የህዝቡን የለውጥ ጥያቄዎች አቅጣጫ ለማስቀየር በመንግስት የተቀየሰ ዘዴ ነው ሲል መድረክ ከሰሰ። ዜጎች ይህን ጉዳይ ትኩረት ሰጥተው ከሌላ አካል ጣልቃ ገብነት ውጭ ችግሮቻቸውን በመግባባት እንዲፈቱ አሳሰበ። መንግሥት በበኩሉ የግጭቱ መንስኤም ሆነ ችግር ፈጣሪዎች እያጣራ ለሕግ ተጠያቂነት እንደሚያቀርብ አስታውቋል። የአዲስ አበባ ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ ገና ከርዕሱ መንግሥትን በሕግ አፍራሽነት የሚከስ ይመስላል። ርዕሱ ራሱ ባወጣው ሕገ መንግሥት የማይገዛ መንግሥት ለዜጎች በሕይወት መኖርም ሆነ ለሰብአዊ መብት መከበር ደንታ አይኖረውም ይላል። ወረድ ብሎም ያልተከበረ ሕገ መንግሥታዊ ድንጋጌ ያለውን አንቀጽ በመጥቀስ ማንኛውም ኢትዮጵያዊ ወይም በሕጋዊ መንገድ ሀገሪቱ ውስጥ የሚገኝ የውጭ ዜጋ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት እንዲሁም በፈለገው ጊዜ ከሀገር የመውጣት ነፃነት አለው የሚለውን ሕገ መንግሥታዊ ድንጋጌ ለማስከበር ባለመቻሉ እነሆ ዜጎች ከአንዱ ክልል ወጥተው በሌላው ወይንም በጎረቤት ክልል ውስጥ ለግድያና ለመፈናቀል ይዳረጋሉ ይላል። ከዚህ ጋር አያይዞም ላለፉት ጥቂት ዓመታት በተለይም ከ2007 ዓመተ ምህረት አገር አቀፍ ምርጫ ወዲህ ሕዝቡ የሰብአዊና ዴሞክራሲያዊ መብቶች እንዲከበሩ መልካም አስተዳደር እንዲሰፍን፣ ሙስና እንዲጠፋ ያደረገውን ትግል አስታውሶ በመንግሥት በኩል የተሰጠው መልስ ግን አሉታዊ መሆኑን ይናገራል። ሰሞኑን በሁለቱ ክልሎች አዋሳኝ አካባቢዎች የተፈጠሩት ችግሮችም ሆን ተብሎ የተፈጠሩ እንጂ ከላይ ከላይ እንደሚባለው በድንበር ምክንያት የተፈጠሩ ግጭቶች እንዳልሆኑ መግለጫው ይናገራል። መግለጫውን ያነበቡት የወቅቱ የመድረክ ምክትል ሊቀመንበር አቶ ሙላቱ ገመቹ ነበሩ። ለመሆኑ ለዘመናት በሰላም አብሮ የኖረ ሕዝብ አሁን ተነስቶ በድንበር ግጭት ምክንያት ለዚህ ከፍተኛ እልቂትና መፈናቀል እንዴ ሊደርስ ቻለ ለሚለው ጥያቄ ሀገሪቷን የሚያስተዳድረው ፓርቲና መንግስት ራሱ ባወጣው ሕገ መንግስት የማይገዛ መንግስት መሆኑን አስምረንበት እናገራለን። ይኸውም ሕዝብ ቀደም ሲል ያነሳቸው የዲሞክራሲ የመልካም አስተዳደር ችግሮች፣ የመብትና የስርዓት ለውጥ ጥያቄዎችን ላለመመለስና የህዝቡን ሰላማዊ ትግል አቅጣጫ ለማስቀየር የታቀደ ዘዴ ሆኖ አግኝተናል። ይሁንና ሰሞኑን በግጭቱ ዙሪያ ቪኦኤ ያነጋገራቸው በመንግሥት ኮሚኒኬሽን ጉዳዩ ጽሕፈት ቤት የህዝብ ግንኙነትና የሚዲያ ዳይሬክተር ጀነራል አቶ መሐመድ ሰይድ መንግሥት የችግሩን መንስኤዎችም ሆነ አጥፊዎቹን አጣርቶ ይፋ እንደሚያደርግና በሕግም ተጠያቂ እንደሚያደርጋቸው ነበር የገለጹት። የግጭቱ መንስኤ አጠቃላይ የደረሰው ጉዳት፣ በግጭቱ ሂደትም ውስጥ በወንጀል የተሳተፉ አካላትንም ጭምር በቁጥጥር ስር አውሎ ለህግ የማቅረብ ተጠያቂነትን የማስፈን የህግ የበላይነትን የማረጋገጥ ጉዳዮች በተከታታይ ይሰራሉ። ይህንኑ የሚያጣራ ቡድን ተቋቁሞ የመድረክ መግለጫ ግን ይህን የሚቀበል አይመስልም። የኢህአድግ መንግሥት አምባገነን ነው በማለትም ሕዝቡ የራሱን መፍትሄ መፈለግ እንዳለበት ይጠቁማል። አቶ ሙላቱ ገመችው የሕዝብ መንግሥት የገዛ ህዝቡን ያከብራል፣ ይታዘዛል፣ የህዝቡ ተቀጣሪ ነው። አምባገነን መንግሥት ህዝቡን ይንቃል፣ የሚከሰቱ ችግሮችን በኃይል ለመፍታት ያምናል፣ ሁሉን ነገር ከሥልጣኑ አንጻር ለማየት ይጥራል። ኢህአዴግ በባሪው በህዝቦች ስቃይ የራሱን የስልጣን ዘመን ለማራዘብ ሲል የማይጠቀምባቸው ስልት የለም። መድረክ ኢህአዴግ አዘወትሮ የሚጠቀምባቸውን ስልቶች ጠንቅቆ ያውቃል። አሁን በየቦታው ዳር ድንበርን በማካለል ስልት ህዝቦችን በካደሬዎች አማካኝነት እያጋጨ እያለያየ ለጊዜ ማራዘሚያ የሚጠቀምበት ስልት ነው። ስለዚህ ሁሉም ዜጎች ይህንን ጉዳይ ትኩረት ሰጥተው ችግሮቻቸውን ከሌላ ጣልቃ ገብነት ውጪ ራሳቸው ተቀራርበው ሊያጋጯቸው በሚችሉት ጉዳዮች ላይ በመግባባት ተወያይተው መፍታት እንደሚችሉ ለማስገንዘብ እንወዳለን። ለዚህም አፋጣኝ ጥሪ እናደርጋለን። የመግለጫው ጽሑፍ በማጠቃለያው ላይ ለተፈጠሩት ችግሮች ሁሉ ተጠያቂው የኢህአዴግ መንግሥት ነው ሲል ይደመድማል። ስለዚህም በሀገሪቱ ውስጥ በድንበር ጥያቄ ምክንያትና በሕዝቦች መካከል በተከሰቱ ግጭቶች ሕይወታቸውን ላጡ ዜጎች ቤተሰቦች መቋቋሚያ እንዲከፈላቸው፣ ተፈናቃዮች በአስቸኳይ ወደ ቀያቸው እንዲመለሱ፣ አጥፊዎች ለሕግ እንዲቀርቡ ጠይቋል። ከዚሁ መግለጫ ጋር የመድረክ አባል ከሆነው ከኢትዮጵያ ሶሻል ዴሞክራቲክ ፓርቲ በደቡብ ኢትዮጵያ ተከስተዋል ስለተባሉ ተመሳሳይ ግጭቶች ትናንት ያሰራጨውን መግለጫ የመድረክ አመራር አባል አቶ ጥላሁን እንደሻው በንባብ አሰምተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዝግጅታችን ይቀጥላል። ሁለተኛው የመጽሔት ትንታኔ ርዕስም እዚያው ኢትዮጵያ ውስጥ ነው የሚያቆየን። የዩናይትድ ስቴትስ መንግሥት ለአምስት ዓመታት አርባ ሚሊዮን ዶላር የተመደበለት የማኅበረሰብ አቀፍ የኤች አይቪ እንክብካቤና ሕክምና ፕሮጀክት በኢትዮጵያ ይፋ አድርጓል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አማካኝነት ይፋ የተደረገው ፕሮጀክት በተለይ ለኤችአይቪ ተጋላጭ በሆኑ ሁለት መቶ ወረዳዎች የሚተገበር ነው። ፕሮጀክቱ ይፋ በተደረገበት ሥነ ሥርዓት ላይ የተገኘው እስክንድር ፍሬው ተከታዩን ዘገባ አልቋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ይፋ ያደረገው የማህበረሰብ አቀፍ የኤችአይቪ እንክብካቤና ህክምና ፕሮጀክት ለሚቀጥሉት አምስት ዓመታት 40 ሚሊዮን ዶላር ወጪ የሚደረግበት ነው። ዓላማውም 90 90 90 በመባል የሚታወቀውና እንደ አውሮፓውያን አቆጣጠር ለ2020 የተያዘው ዓለም አቀፍ ግብ በኢትዮጵያ እንዲሳካ ማገዝ መሆኑ ተገልጿል። ከኤችአይቪ ኤድስ ጋር ከሚኖሩ ሰዎች ዘጠና ከመቶውን መለየት፣ ከእነዚህ ውስጥ ዘጠና ከመቶ የሚሆኑት የዕድሜ ማራዘሚያ ሕክምና እንዲጀምሩ ማድረግ፣ ሕክምናውን ከጀመሩት መካከል ዘጠና ጠና ከመቶው ደግሞ የቫይረሱን መጠን ሙሉ በሙሉ እንዲቀንሱ ማስቻል ናቸው። ሶስቱ ዘጠናዎች ማህበረሰብ አቀፍ የሆነውና ተጋላጭ የሆኑ ክፍሎችን ኢላማ ያደረገው ይህ ፕሮጀክት ውጤታማ እንደሚሆን ያላቸውን እምነት በኢትዮጵያ የዩኤስአይዲ ዳይሬክተር ሌስሊ ሪድ ለአሜሪካ ድምፅ ተናግረዋል። አሁን የጀመሩት አሰራር እስካሁን ሲከተሉት የነበረና ስኬታማነቱ እንደተረጋገጠ በማብራራት ባለፉት ዓመታት ብዙ ተምረናል። እናም እዚህ የሚደነቅ ስኬት ላይ ያደረሰን አካሄድ እንደገና ወደ ኋላ አይመልሰንም። እናም ተጠቃሚዎቹን ማዕከል ያደረገውና ለይቶ የሚሰራው የእንክብካቤ አሰራር ይህ ማህበረሰብ አቀፍ የሆነው አሰራር ኢትዮጵያ ኤች አይ ቪ ኤድስን ለማጥፋት የያዘችውን የመጨረሻ ግብ ለማሳካት እንደሚያግዝ የምናስበው አሰራር ነው። ኢትዮጵያ ኤች አይቪ ኤድስን ከመዋጋት አንጻር ውጤት እያስመዘገበች መምጣቷን ዳይሬክተሯ ተናግረዋል። በኢትዮጵያ እንደ አውሮፓውያን አቆጣጠር በ2003 2.1 ከመቶ የነበረው የቫይረሱ ስርጭት በያዝነው ዓመት 1.16 ከመቶ መሆኑን በማሳያነት ጠቅሰዋል። እንደ አውሮፓውያን አቆጣጠር በ2003 ከኤድስ ጋር በተያያዘ የሞቱት ኢትዮጵያውያን 87 ሺህ እንደነበሩ፣ ባለፈው ዓመት ግን 20 ሺህ ሰዎች ከዚሁ ከኤችአይቪ ኤድስ ጋር በተያያዘ መሞታቸውን ጠቁመዋል። ዳይሬክተሯ ተገኙ የተባሉ ውጤቶች ግን መዘናጋትን ሊያመጡ እንደማይገባ አስረድተዋል። ማህበረሰብ አቀፍ የሆነው አሰራር ይህንን ክፍተት ሊደፍን እንደሚችል በመጠቆም የተወሰነ መዘናጋት እንዳይኖር ስጋት አለን። ይህ የማህበረሰቡን አባል ማሳተፍን ይበልጥ ወሳኝ የሚያደርግ ሌላ ምክንያት ነው። እውነታው ምንድን ነው? በማስታወቂያ ሰሌዳ አጠገብ ስታልፍ ትኩረት ላትሰጥ ትችላለህ። ነገር ግን የምታውቀውና የምታምነው ሰው ሲነግርህ ትኩረት የምትሰጠው ጉዳይ ነው። አሁን የምንከተለው አሰራር ያለው ኃይል ይሄ ነው። ሰው ለሰው ጓደኞች ለጓደኞች ያለው ግንኙነት ይህ ሰዎች እንዳይዘናጉ ያግዛል። ፕሮጀክቱ ለኤችአይቪ ይበልጥ ተጋላጭ በሆኑ አካባቢዎች አተኩሮ እንደሚሰራ ተጠቁሟል። በሁለት መቶ ወረዳዎች የኤችአይቪ ምርመራ እንደሚደረግ ቫይረሱ በደማቸው የተገኘውን ሰዎችም ሕክምና ለማስጀመር እንደሚሰራ ተገልጿል። ሰሞኑን ይፋ የተደረገው ፕሮጀክት የዩናይትድ ስቴትስ መንግስት በጸረ ኤች አይቪ እንቅስቃሴና በአጠቃላይም በጤናው ዘርፍ ለኢትዮጵያ ሲያደርግ የነበረው ድጋፍ አካል ነው። በሥነ ሥርዓቱ ላይ የተገኙት የጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁም ዩናይትድ ስቴትስ ኤች አይቪን ከመዋጋት አንጻር ዋነኛ የኢትዮጵያ አጋር መሆኗን ለአሜሪካ ድምፅ አስረድተዋል። አሜሪካ መንግስት በፕሬዚዳንት ያስቸኳይ ጊዜ ኤችአይቪ ኤርስ ምላሽ በዩኤስኤድና በሲዲሲ በኩል ድጋፉን ከመጀመሪ ጀምሮ እንደ ኤውሮፓያን አቆጣጠር 2003 ጀምሮ ድጋፍ ሲያደርጉ ቆይቷል። ከኤችአይቪ ኤርስ አገልግሎትን በቀጥታ በመስጠት ላይ የተሰማሩ ተቋማትን፣ የመንግስት ተቋማትን እንዲሁም ደግሞ እነሱን የሚደግፉ አካላትን በመደገፍ እና በማስተባበር የራሳቸውን አስታውሶ ሲያደርጉ ነበረ። ስለዚህ ዋና የደጋፊ ናቸው ብሎ መውሰድ ይቻላል። ከግሎባል ፈንድ ጋር የሁለቱ ናቸው በዋናነት ኤች አይ ቪ ኤድስን በመዋጋት ላይ እያገዙኝ ያሉት። የዩኤስኤድ ደግሞ የተለያዩ ፕሮጀክቶች አሏቸው። በቀጥታ ከኤች አይቪ አገልግሎት ጋር የተያዙ ሁለተኛ ደግሞ ከጤና ስርዓት ማጠናከር ጋር የተያዙ የሰው ሀብት ልማት ና አስተዳደርን ከማሻሻል አንጻር የሕክምና መሳሪያዎች ና መድኃኒቶች አቅርቦ ስርዓትንም ከመዘርጋት ከማጠናከር አንፃር እንዲሁም ደግሞ የፋይናንስ ስርዓታችንን ከማጠናከር አንጻር በተለይ ከማህበረሰብ አቀፍ ጤና መድን ማጠናከር ከሙከራ ተግባራ ጀምሮ ያለውን በሙሉ ሲደግፍ ነበረ። በዚህ በኤችአይቪ ኤድስ ፕሮጀክት ጋር የተያዘ ነው። ሌሎቹ የበልጥ ተጋላጭ ማህበረሰብ ክፍሎች ላይ ያተኮረ የኤችአይቪ ኤድስ መከላከል መቆጣጠር፣ እንዲሁም ደግሞ ከተሞች ላይ ያተኮረ የኤችአይቪ ኤድስ መከላከል መቆጣጠር ላይም የሚሰሩ ፕሮጀክቶችን ይደግፋሉ። እዚህም የአሜሪካ መንግስት በነዚህ በሁለቱ አስተባባሪ ች በኩል ድጋፍን ሲያደርግ ቆይቷል። ዛሬም ይፋ ያደረግነው የማህበረሰብ አቀፍ የኤችአይቪኤድስ ክብካቤና ሕክምና የዚሁ አካል ነው። ከኢትዮጵያ የጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁ ጋር በዚሁ ርዕስ ላይ ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍራዮ ከአዲስ አበባ። የተከበራቸው አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ አምስት ደቂቃ መሆኑን ነው የስቱዲዮ ሰዓታችን የሚያሳየው። እዚህ ዋሽንግተን ላይ ደግሞ ከቀኑ ስምንት ሰዓት ከሰላሳ አምስት ይሆናል ማለት ነው። ወደ ቀጣይ ዝግጅቶች ከማለፋችን በፊት ዋና ዋናዎቹን ያለም ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሰሜን ኮሪያ በምትደቅነው የኒውክሌር መሳሪያ አደጋ ምክንያት አዲስ ማዕቀቦችን እንደሚጥሉ ገልጸዋል። በሰሜን ኮሪያ ላይ ስላላቸው ፍጥጫ ከስትራቴጂ ለማውጣት ሲሉ ከደቡብ ኮሪያና ከጃፓን መሪዎች ጋር ተገናኝቶ ለመነጋገር እየተዘጋጁ ነው። ዩናይትድ ስቴትስ የጸጥታ ኃይል አማካሪ ኤችአር መክመስተር ፕሬዝደንት ዶናልድ ትራምፕ ከሁለት ዓመታት በፊት የኢራን የኒክሌር ፕሮግራም እንዳይዳብር ለመግታት ከተደረገው ዓለም አቀፍ ውል ዩናይትድ ስቴትስን ለማስወጣት ወስነው እንደሆነ ሲጠየቁ ከመናገር ተቆጥበዋል። ውሳኔው ዩናይትድ ስቴትስ በኢራን ላይ የሚኖራት ሰፊ ስትራቴጂ አካል ይሆናል ብለዋል። ሄሪኬን ማሪያ በእንቅርት ላይ ጆሮ ደግፍ እንዲሉ ዛሬ ፖርቶሪኮ እና ዶሚኒካን ሪፐብሊክ ላይ ከባድ ዝናብ አውርዷል። ቀደም ሲል የመላ ደሴቲቱ የኤሌክትሪክ መብራት በሂሮክኑ ምክንያት ጠፍቷል። ብዙ ቦታዎችን በጎርፍ አጥለቅልቋል። ቢያንስ የአንድ ሰው ሕይወት ጠፍቷል። ዶሚኒካን ሪፑብሊክ ላይ ደግሞ የአውሎ ነፋሱ ኃይል የቀነሰ ቢሆንም ጉዳት ማድረሱ አልቀረም። ሜክሲኮ ላይ በደረሰው ከባድ ርዕደ ምድር ምክንያት በተደረመሱ ህንፃዎች ውስጥ የተቀበሩ ሰዎችን ፍለጋ የመድን ሠራተኞች ዛሬም ደፋ ቀና እያሉ ናቸው። በርዕደ ምድሩ አደጋ እስካሁን ባለው ጊዜ ከሁለት መቶ ሰላሳ በላይ ሰዎች አልቀዋል። አዳነችን ለዜናው አመሰግናለሁ። ወደ ሁለተኛው አጋማሽ ቅንብሮች እንለፍ። አሁን ባህልና ማኅበረሰብ ከጥቂት ሳምንታት በፊት ወደ ስቱዲዮችን ጎራ ካለ አዲስ አበባ ላይ የምትታተም ሳምንታዊ መጽሔት ዋና አዘጋጅ ጋር የተካሄደ ቃለ ምልልስ ነው። ባህልና ማኅበረሰብ ለምሽቱ ያሰናዳው ዝግጅት ታምራት ኃይሉ ይባላል። ከ15 ዓመታት በላይ በዘለቀችው ወርሃዊ መጽሔታቸው ቁም ነገር ለንባብ ስለበቁ ቁም ነገሮች፣ የሕትመት ጉዳዮችና ጋዜጠኝነት ከፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ጋር ተዋይቷል። የመጀመሪያውን ምጥን የመንደር ድሪያ ዝግጅት ነው። ታምራት ኃይሉ የቁም ነገር መጽሔት ዋና አዘጋጅ፣ ወዲህ ወደ ስቱዲያችን ጎራ ብልሃል። እንኳን ደህና መጣ። ቁም ነገር የተሰኘች ቁም ነገር ያዘለች መጽሄት ለንባብ ታበቃላችሁ። እንደተረዳሁት ከወረሃዊ መጽሄትነት አሁን ፈጥና የምትታተም ሆናለች። ልክ ነው? በየሳምንቱ ትታተማለች። መጽሄት በየሳምንቱ ማሳተም አያዳግትም? በወርም ሲታተም ብዙ ውጣ ውረድ እንዳለ ነበር የሚገባኝ። እንዴት ነው? አያስቸግርም? አስቸጋሪ ነው። ምንም ክርክር የለውም፣ አስቸጋሪ ነው። ጋዜጣ ወደ መሆን ደረጃ ደርሷል። አሁን ቀደም ሲል በወር ነበር የምንሰራው። ስንጀምር በአመት አስራ ሁለት ነበር የምናውጣው። ከዛ በኋላ ወደ አስራ አምስት ቀን ደግሞ መጣን ከአስራ አምስት ቀኑ በኋላ ትንሽ ክፍተት ተፈጠረ። ፕሬስ ላይ እንደምታውቀው እኛ ሀገር ፕሬሶች ይጀመራሉ ቶሎ የመሞት አዝማሚያ አለና ብዙ ፕሬሶች በአንድ ወቅት ላይ ከገበያ ውጭ ሆኑና የንባብ ክፍተት ነበር የዛን ጊዜ። በዚህ የተነሳ ከአካፋፋዮችና ከአዘዋሪዎች ጋር መነጋገር ነበረብን። ያንን ክፍተት በየ አስራ አምስት ቀኑ ከመምጣት በየ ሳምንቱ ቢመጣ የተሻለ ይሆናል የሚል ነገር መጣ። ከዛ አቅማችን አስተባብረን ደግሞ ወደ ሳምንት ሳምንታዊ ገባን። የአንድ አራት አመት ሆኖናል ሳምንታዊ ከሆነ መጽሔትን ያህል ነገር በአንድ ሳምንት ውስጥ አሳትሞ መምጣት የሚቀጥለው ሳምንት ሌላ ስራ ይጠብቃል። ብርታታችሁን ያሳያል። ከሶስት መቶ እትሞች በላይ ዘልቃችኋል። የህትመቱ ፍጥነት ቢለዋወጥም ያሳተማችኋቸው መጽሔቶች ቁጥር በርካታ ነው። ከሺ ዘጠኝ መቶ ዘጠና አራት መስከረም ወር አንስቶ ማሳተም እንደጀመራችሁ አስረድታ ይኛል። ሶስት መቶ እትም ወጥተዋል እስከ ዛሬ። የመቶኛውን የሁለት መቶኛውን የሶስት መቶኛውን በተለየ ልዩ እትም ይዛችሁ ትወጣላችሁ። በእነኛ እትሞች ውስጥ የዘገባችኋቸውንም ዘገባዎች ጎላ አድርጋችሁ አውጥታችሁ ታሳያላችሁ። የመቶኛውን እንመልከት። በእኚህ መቶ እትሞች ውስጥ በመጽሄታችሁ የተሸፈኑ ዘገባዎች ውስጥ ታዋቂ ሰዎችን እናያለን። ልክ ነው? አዎ እስኪ አስረዳን። የመቶኛውን እንመልከት። ከአድማጮች ጋር የቁም ነገር መጽሄት እንዳየኸው የኪነ ጥበብ መጽሄት ነው በዋናነት ማህበራዊ ኢሹዎችም ላይ እናተኩራለን። ማህበራዊ ጉዳዮች ላይ ስናተኩር ስፖርት አለ፣ መዝናኛዎች አሉ፣ ትምህርትም አለ፣ የፈጠራ ስራዎች አሉ። ስንጀምር ገደማ የዛሬ አስራ አምስት ከስንጀምር በአብዛኛው ትኩረቱ ኪነጥበብ የዛሬ አስራ አምስት ዓመት ሲጀመር ገበያውም ያን ጊዜ ስለነበረ በኪነ ጥበብ ሰዎች ላይ ነበር የምናተኩረው፣ እና ከዛ በየሙያ ዘርፉ የተሻለ ስራ ሰርተዋል ብለን የምንላቸውን ሰዎች እናናገር ነበር። አሁን መቶኛ እትሙን ስንሰራ ከነኚህ ሁሉ እትሞቹ ውስጥ መቶ ሰዎችን መምረጥ ነበረብን። እንደ አጋጣሚ ሆኖ እንደውም ለአንባቢያኑ ጥያቄ አቅርበን እነማን በዚህ መቶ ሰዎች ውስጥ መግባት አለባቸው። እዚህ ሀገር ላይ እንደምታውቀው ታይም የሚባል መቶ ሰዎችን በየአመቱ እየመረጠ ያወጣል እና እዛ አይነት ይዘት ነው ያለው። መቶ ሰዎችን በልዩ ልዩ ዘርፎች የሙያ ዘርፋቸውን ስትመለከት ሐኪሞች አሉት፣ የፈጠራ ባለሙያዎች አሉት፣ ደራሲያን አሉ፣ የበጎ አድራጎት ሰዎች አሉ፣ ስፖርተኞች አሉበት። የኪነ ጥበብ ስንል ዘፋኙ ትንሽ በርከት ብሎ ይታያል። እ ው እነኝ እነኝ ሰዎች ሁሉ አሉና በየሙያ ዘርፋቸው የተለየ አስተዋጽኦ ያበረከቱ ሰዎችን በአጭር ባጭር ፕሮፋይላቸው ተደርጎ እንደው ዝርዝሩ ደግሞ የሚፈልጉ ሰዎች ካሉ እነህ ሰዎች በየትኞቹ እትሞች ላይ ነው የወጡት፣ እነሱ በየመጨረሻ ላይ ምንጫቸው እየተጠቀሰ በዝርዝር ይቀመጣል የፈለገ ሰው ካለ ወደ ኋላ ተመልሶ ያንን ሪፈር የማድረግ የማመሳከር ግሩም ነው እንዳልከው፣ መጀመሪያው ላይ የኪነ ጥበብ ሰዎችን ከፍ ከፍ ብሎ እናያለን። ከቅርቦቹ ከወጣቶቹም ከኋለኞቹም ተቀላቅሎ እናያለን። ጌትነት ጸሐዬን ቴዲ አፍሮን፣ በርካቶች ናቸው። የፊልም ሰዎችን ጋዜጠኞችን አካታቸዋል። ዛሬ በሕይወት የሌሉትን ሜትር አርቲስት ሎሬት አፈወርቅ ተክሌን፣ አባባ ተስፋዬን እንመለከታለን የሽፋን ስዕሉ ላይ የሚታዩትን ብቻ ላንሳ እንጂ እንዳልከው ውስጥ ገጾች ላይ በርካቶች ናቸው እነኚህ ሰዎች። በሌላ አነጋገር ምሳሌው የታይም መጽሔት ይመስለኛልና ተጽዕኖ አድራጊዎችን በህትመታቸው የግድ ዘገባ ባያቀርቡባቸውም በዓለም ላይ ከፍተኛ ተጽዕኖ ያደረጉ ሰዎችን ርዕስ ይሰጡታል። በዓመት ውስጥ ክንዋኔዎቻቸው የጎሉ ሰዎችን ይመርጣሉ። ያን አይነት ስሜት ልንወስድ እንችላለን። ከመራረጣችኋቸው ሰዎች በዚህ ዘመን በዚህ ሰዓት በአንድ ወይ በሌላ መንገድ በተለየ ትኩረት እንዲሰጣቸው የሚያደርግ ተጽዕኖ አድራጊነት ከግምት ይገባል። እንደዛ ማለት ይቻላል። በወቅቱ ከሰሩት ስራ አንጻር በሆነ ምክንያት ነው እኛ የዛን ጊዜ ቃለ ምልልስ ያደረግንላቸው። በየሙያ ዘርፋቸው አንድ የፈጠሩት ነገር አለ ወይም ያደረጉት አስተዋጽኦ አለ። በመሆኑም በዚህ ስንሰበስባቸው ቃለ የተደረገላቸው ሰዎች ብዛት ከነኚ በላይ ናቸው። እነኚህ ብቻ ተመርጠዋል። የተመረጡበት ምክንያት ባደረጉት አስተዋጽኦ በተቀባይነት ያው ሰውም ድምጽ እንዲሰጥበት አድርገናል፣ ምርጫም እንዲቀርብበት አድርገናል እና አንዳሽ ነገር ያበረከቱ ሰዎች ናቸው ተብሎ ሊወሰድ ይችላል። አድርገዋልም አንዳንዶቹ። ስትመለከት ከታሪክ ከፊልም፣ ከሙዚቃ ኪነጥ ራሱ የስፖርት ሰዎች እና ሀይሌ ገብረስላሴ ውሎ አሉበት፣ ቀነኒሳ ውሉ አለበት እና ይሄ ህትም በወጣበት ጊዜ በጣም ፖፕላር የነበሩ ሙያተኞች ናቸው። ግሩም ነው። ትምህርታዊም፣ የግለሰቡን ስራና ክንዋኔ በምትተርቁበት ወይም በመጽሄታችሁ በምታወጡበት ጊዜ ለትምህርቱ የሚሆኑ ቁም ነገሮችን አንባቢያን የሚያገኙበት ከመዝናናት ባሻገር ስማችሁ ቁም ነገር ነውና ቁም ነገር ይዞ የመውጣት አላማ እንዳላችሁ ግልጽ ነው። እንዴት ጀመረ ቁም ነገር? እስኪ ወደ ጅማሯችሁ እንመለስ። እንግዲህ ጅማሬው የዛሬ አስራ አምስት አመት የጋዜጣ ስራ ላይ ነበርን ዘ ፕሬስ የሚባል ጋዜጣ የኪነ ጥበብ መጽሄት ነው የጀመር ነው። እና በወቅቱ የኪነ ጥበብ መጽሄት አልነበረም። የዛሬ አስራ አምስት አመት ጋዜጦች ናቸው ያሉት። ጋዜጦችም ብዙ ጊዜ ትኩረታቸው ያ ወቅታዊ በሆኑ የፖለቲካ ኢሾዎች ላይ ነበር የሚያተኩሩትና ከዚህ የተለየ የኪነ ጥበብ የመዝናኛ መጽሄት ብንጀምር የሚል ሀሳብ ነበረን። እዛው የነበሩ ልጆች ጓደኞች ጋር ተነጋገርንና እንግዲህ የምናውቃቸውን ታዋቂ ሰዎች የዛን ጊዜ አናገርን። የመጀመሪያ እትም ላይ ቴዲ አፍሮ አለበት፣ አለባቸው ተካ አለበት በወቅቱ በጣም ፖፕላር ቁጥር አንድ መጽሄት ማለት ነው። እሱ እና አለባቸው ተካለ ዘጠና ሰባት ነው እሱ ያረፈው። ዘጠና አራት ላይ ነው የዛን ጊዜ አለቤ ሾው የሚለውን ተወዳጅ የቴሌቪዥን ትርኢት በኢትዮጵያ ቴሌቪዥን ያቀርብ ነበርና እሱ አለበት። ላፎንቴኖች አሉ የዛን ጊዜ የመጀመሪያ ሁለተኛ ካሴቶቻቸውን አውጥተው ፖፕላር የነበሩበት ጊዜ ነው። ቻቺ ታደሳለችበት እና በጣም በጉጉት የሚጠበቅ መጽሄት ነበረ። እንደ አጋጣሚ ሆኖ ምን ረድቶናል? የዛን ጊዜ ዘፕሬስ ላይ የመስራታችን ያህል በየሳምንቱ ጋዜጣው ሲወጣ ዘፕሬስ ጋዜጣው ላይ እናስተዋውቀው ነበረ። ከዛ የመጀመሪያው እትም ሲወጣ በአንድ ጊዜ ነው ያለቀ የነበረው እና ያ በጣም ጉልበት ሰጠን። ከዛም በቋሚነት ይሄ መጽሄት በየወሩ ቢሰራ የተሻለ ተቀባይነት ሊያገኝ ይችላል በሚል ከዛ በኋላ ከዘፕሬስ ስር የነበረውን ፍቃድ ወደ ግል ፍቃድ አዙረ ነው። ከዛ ተጀመረ ማለት ነው። ከዛ ጀምሮ አሁን ድረስ እንግዲህ ሳይቋረጥ ሳይቋረጥ ይላል። ይሄ ምናልባትም አንድ ከህትመትና ከጋዜጠኝነት ጋር የተያያዘ ሁኔታ እንድናነሳ ይጋብዛል። ሳይቋረጥ አስራ አምስት ዓመት መዝለቅ ብዙ ሌሎች ነገሮችን ከግምት ማስገባት ይጠይቃል። መጀመሪያ መጽሄታችሁ በአንባቢው ዘንድ ያለውን ተቀባይነት ከግምት ማስገባት ሳይቋረጥ እየታተመ መቀጠል መቻልን፣ በአንጻሩ ደግሞ ኢትዮጵያ ውስጥ የህትመት ስራዎች ከአንድ በላይ በሆነ ምክንያት የማይዘልቁበት ሀገር ነው። የፕሬስ ነጻነትንም በተመለከተ ጠንከር ያሉ ትችቶች ከአለም አቀፉ ማህበረሰብ የሚደርስባት ሀገር ናትና እንዴት ተቻላችሁ? አድማጮች አሉላና የቁም ነገር መጽሔት አዘጋጅ ታምራት ኃይሉ የጀመሩት ውይይት አልተቋጨም። ሰፋ ያለው ቅንብር በእሁዱ የራዲዮ መጽሔት ይቀርባል። ተከታተሉ። አሁን ወደ ቀዳሚው የምሽት ቅንብር እናልፋለን። ከአስር ዓመታት የእድገት ጉዞ በኋላ መላውን ዓለም ያሰጋ ረሃብ ማሰራራቱን የተባበሩት መንግሥታት ድርጅት አስጠናቀቀ። እንደ አውሮፓ አቆጣጠር ከ2015 እስከ 2016 ዓ ም በነበረውና እስከ 40 ሚሊዮን ሕዝብ ከተራበበት የበለጠ ወደ 815 ሚሊዮን የሚሆኑት በየዕለቱ ለረሃብ ይጋለጣሉ። ይህ የተረጋገጠው የዓለማችን አስተማማኝና የተመጣጠነ የምግብ አቅርቦትን በተመለከተ ዘገባ ላይ ነው። ዘገባው የአሜሪካው የአሜሪካ ድምፅ ዘጋቢ ጆዲ ካፕዮኖ የሆነው አዲስ አበበ ያቀርበዋል። በዘገባው መሠረት ለሰዎች መራብ አይነተኛ ምክንያት በየአገሩ የሚቀሰቀስ ግጭትና እንደ ጎርፍ እንዲሁም ማዕበል የመሰሉ ከአየር ለውጥ ጋር የሚመጡ ክስተቶች ናቸው። የተባበሩት መንግሥታት ድርጅት መሥሪያ ቤቶች ለመጀመሪያ ጊዜ ዓመታዊ ዘገባዎቻቸውንም አውጥተዋል። የዓለም ምግብ ፕሮግራም ደብሉ ኤፍፒ፣ የዓለም እርሻና ምግብ ድርጅት ፋኦ፣ ዓለም አቀፍ የእርዳታና የእርሻ ልማት እንዲሁም የዓለም ጤና ድርጅት ደብሊው ኤችኦ ናቸው። ሆሴ ግራዚያኖ ዳ ሲልቫ የፋኦ ዲሬክተር ናቸው። ባለፈው 2016 ዓ ም 815 ሚሊዮን ሕዝብ ነው ለረሃብ የተጋለጠው። ይህን ላስምርበት፣ ሪፖርቱን ያቀረብነው ባለፈው ዓመት ነው። ረሃቡ በአሁኑ ወቅት 2017ም እንደዚያ እንደማይሆን ግን ተስፋ እናደርጋለን። በተመጣጠነ ምግብ እጥረት የሚሰቃዩ ህዝቦችም ቁጥራቸው ጨምረዋል ብለዋል። ከዓለም አጠቃላይ ህዝብ በ11 በመቶ ከፍ ብሏል። ይህም ከአምስት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2012 ከነበረው ጋር ተመሳሳይ መሆኑ ነው። ይህ እንግዲህ በ2016 በዓለም ውስጥ ከሚገኙት ዘጠኝ ሰዎች አንዱ በየቀኑ ይራባል ማለት ነው። የዓለም የእርሻና የምግብ ፕሮግራም ኤፍኤኦ ወይም ፋኦ ዲሬክተር እንደገለጡት ይህ ረሃብ የተከሰተው የዓለም መሪዎች እንደ አውሮፓ አቆጣጠር በ2030 ረሃብን ጨርሶ ለማጥፋት ከተስማሙ ከሁለት ዓመታት በኋላ መሆኑ ነው። በአንዳንድ ከሰሐራ በታች በሚገኙ የአፍሪቃና አስያ አገሮች የምግብ ዋስትና እያሽቆለቆለ መምጣቱንም የፋኦ ዲሬክተር አስምረውበታል። ደቡብ ሱዳን፣ ሶማሊያ፣ ሰሜን ምስራቅ ናይጄሪያና የመን ያለው ረሃብ ቢጤ ሁኔታ ወይም ረሃብ መሰል ክስተት ከግጭቶችና ከድርቅ የመጣ ነው። በዚህም ወደ 20 ሚሊዮን ሕዝብ ተጎድቷል። ደቡብ አሜሪካ ውስጥ የሚከሰት ረሃብ አብዛኛው መነሻው በኢኮኖሚ አለመስተካከልና ከሥራ አጥነት የሚመነጭ ነው። እንደገና የፋኦ ዲሬክተር ደ ሲልቫ ከዚህ የምንረዳው ረሃብን ካስወገዱ ወይም እያስወገዱ ባሉ አገሮች ውስጥ ረሃብ ዳግም ሊከሰት መቻሉን ነው። የዓለም ምግብ ፕሮግራም ደብሊው ኤፍፒ ዋና ሥራ አስኪያጅ ዴቪድ ቢዝሊ በበኩላቸው ሰው ሠራሽ ግጭቶች ቀውስን፣ ረሃብን፣ እንዲሁም በኅብረተሰብ መካከል መለያየትን ይፈጥራሉ ብለው የረሃብተኞቹ ቁጥር በአንድ ከመቶ ከፍ ሲል የፍልሰተኞች ቁጥርም በሁለት ከመቶ ያድጋል ሲሉ ተናግረዋል። ከፍተኛውን ጉዳት የሚያስከትሉት ብዙዎቹ ሕፃናት የሆኑባቸው ሰው ሠራሽ ግጭቶች ናቸው ሲሉም አክለዋል። ጋርዚያኔ ለእድገት መቀጨጭ የተጋለጡ የዓለማችን ሕፃናት ቁጥር 155 ሚሊዮን ደርሷል። አጠቃላይ ያዙ ቀንሷል። ነገር ግን በጦርነት ቀጠና አካባቢ ያሉ 122 ሚሊዮን ሲደርሱ 75 በመቶ የሚሆኑት ግጭቶች በሚካሄዱባቸው ስፍራዎች ውስጥ ያሉ ናቸው። ከዓለማችን 815 ሚሊዮን ለረሃብ የተጋለጡ ወገኖች መካከል ደግሞ 60 በመቶ የሚሆኑት ግጭቶች ባሉባቸው አካባቢዎች ያሉ ናቸው። አራቱን የሰብአዊ ቀውሶች ለማስወገድ ዋና መፍትሔው ወታደራዊ ሳይሆን ፖለቲካዊ መፍትሄ እንደሆነም የWFP ዲሬክተር ተናግረዋል። ስለሆነም ለዓለም መሪዎች የምናሳስበው እነኚህን ቀውሶችና ግጭቶች ለማስወገድ የሚያስችል ከፍተኛ ጫና ወይም ግፊት እንዲያደርጉ ነው። ይህ ከሆነ በዓለም ውስጥ ረሃብ ጨርሶ ይጠፋል። ግን በጣም ያሳዝናል፣ በጣም ያሳፍራል፣ በሰብአዊነት ላይም ክስ እንደመመስረት ያስቆጥራል። ዛሬ በዓለማችን ካለው የቴክኖሎጂና ከሀብት ብዛት አኳያ ሲታይ በተቃራኒው እየሄድን ይመስላል። የዩኒሴፍ ዋና ዲሬክተር አንቶኒ ሌክ በበኩላቸው በረሃቡ ዙሪያ ይፋ የሆነውን ዘገባ ያጠናክራሉ። ሰሜን ምስራቅ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳን፣ የመንና በሌሎችም አካባቢዎች ሕፃናን ዜጎች ናቸው የረሃብ ይሁን ወይም የግጭቶች ሰለባ የሚሆኑት። በግጭቶች አካባቢ መኖር የሚያስከትለው ጠንቅ ረሃብ ብቻ አይደለም። እንደ ኮሌራና ኩፍኝ በመሳሰሉ ሊወገዱ በሚችሉ ሕመሞች መያዝና ከመኖሪያ ቦታ መፈናቀልና ከትምህርት ቦታ መስተጓጎልንም ያስከትላል። የእርሻና የእርዳታ ልማት ድርጅት ዲሬክተሩ ጊልበርት ሁግቦ በበኩላቸው ረሃብ በእርግጥ ሰው ሠራሽ ችግር ነው ይላሉ። የረሃብ ዋነኛ ምክንያትና ሰበቡ ደካማና መጥፎ አስተዳደር ነው። ቀጣይነት ያለው አስተማማኝ ብሔራዊና ዓለም አቀፋዊ የምግብ ዋስትና ፖሊሲዎችን ተግባራዊ አለማድረግም ሌላው የረሃብ መንስኤ ነው። የዓለም ጤና ድርጅት ደብልዩ ኤችኦ ዲሬክተር ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ጤናማ ያልሆነ አመጋገብን ጨምሮ የልብ ሕመምና የስኳር ሕመም፣ ካንሰር በተለይም በደሀ አገሮች ያለውን ግዙፍ ስፍራ ጠቅሰው ያስጠነቅቃሉ። በዓለማችን ትልቁ የበሽታ ጠንቅ ጤናማ ያልሆነ አመጋገብ ነው። የእናቶችና የሕፃናት ያልተመጣጠነ አመጋገብ ለሰውነት ክብደት ከአስሩ በከፋ ደረጃ ከሚቀመጡ የህመም አይነቶች ውስጥ ናቸው። ለነኚህ ችግሮች መፍትሔ በማግኘት አደጋዎቹንና በየዓመቱ ሊደርሱ የሚችሉ ህመሞችን መግታት ይቻላል። የእነዚህ የተባበሩት መንግሥታት ድርጅት ልዩ ልዩ መሥሪያ ቤት ዲሬክተሮች ባሰሙት የጋራ ማሳሰቢያ የዓለማችን አስተማማኝና የተመጣጠነ የምግብ አቅርቦት ዘገባ ቸል ሊባል የማይገባው የማስጠንቀቂያ ወይም የማንቂያ ደወል መሆኑ ሊጤን ይገባል ይላሉ። ከመጨረሻው ቅንብር ላይ ደርሰናል። አድማጮች አሁን የጤና ፕሮግራም ይከተላል። አዘጋጅና አቅራቢው ሰሎሞን አባተ ነው። ወደ ሌሎች አገሮች ሊዛመት ይችላል ተብሎ የተሰጋን ገዳይ ኮሌራ ናይጄሪያ ውስጥ ለመቆጣጠር የታሰበ መጠነ ሰፊ የክትባት መርሃ ግብር እየተካሄደ ነው። ይህ በሰሜን ምስራቅ ናይጄሪያ አካባቢዎች ውስጥ እየተካሄደ ያለውን ዘመቻ እየመራ ያለው የተባበሩት መንግሥታት የዓለም የጤና ድርጅት መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። ባለፉት ጥቂት ወራት ውስጥ ብቻ በዚህ እጅግ ገዳይ ነው በተባለ ወረርሽኝ 2600 ሰው ተይዞ የ48 ሰዎችን ሕይወት ማጥፋቱ የተነገረ ሲሆን ይህ ቦርኖ በሚባለው ቀደም ሲል የሽብሩ ቡድን የቦኮ ሐራም ጠንካራ ይዞታ በነበረ ግዛት ውስጥ አብዝቶ የተስፋፋ ችግር ከመጠን ያለፈ ጥፋትን የሰነቀ እንደሆነ ደብሊዩ ኤችኦ አስታውቋል። ቀደም ሲል የሀገር ውስጥ ተፈናቃዮች በሰፈሩባቸው የመጠለያ ካምፖች ውስጥ የተቀሰቀሰና እየተስፋፋ የቆየው ወረርሽኝ አሁን ወሰኖቹን እያሰፋ ከካምፖቹም ከናይጄሪያም ወጥቶ ወደ አጎራባች ሀገሮች ወደ ቻድና ሰሜናዊ ካሜሩን የመዛመት ስጋት የደቀነ መሆኑን የዓለሙ የጤና ድርጅት የአካባቢና የድንበር ዘለል ወረርሽኞች መምሪያ አስተባባሪ ዶሚኒክ ሌግሮስ ተናግረዋል። በዚያችው በቦርኖ ስቴት ውስጥ ብቻ ቁጥሩ ወደ አንድ ሚሊዮን ለሚጠጋ ሰው በአፍ የሚወሰድ የኮሌራ መከላከያ ክትባት እንደሚሰጥ ሌግሮስ አመልክተዋል። አንዴ ካለበት አካባቢ ከወጣና ከተሰራጨ ለመቆጣጠር እጅግ አስቸጋሪ ይሆናል። የሚያዘው ሰውና የሞቱም መጠን እጅግ የበዛ ነው የሚሆነው። ስለዚህ ይህ ወረርሽኝ ቻድ አይደርስም የሚል ተስፋ አለን። ምክንያቱም ቻድ ውስጥ እንዲሁም ከሱዳን ምዕራባዊ አካባቢዎች ጋር በምትዋሰንባቸው ምሥራቃዊ ግዛቶቿ ሦስት መቶ አርባ አራት ሰው በኮሌራ ተይዞ አርባ ዘጠኝ ሰው በመሞቱ በማስጠንቀቂያ ጥሪ ውስጥ የምትገኝ ሀገር ነች። በዚህ በቻዱ ወረርሽኝ የሞቱ መጠን በአጠቃላይ ከሚያዘው ሰው ዐሥራ አራት ከመቶው ተመልሶ እንደማያገግም የሚያሳይ መሆኑን የጠቆሙት ሌግሮስ በመደበኛው ሁኔታ ኮሌራ ሲከሰት የሞቱ መጠን ከአንድ ከመቶ ያነሰ መሆኑንም ገልጸዋል። በዚህ ዓመት ውስጥ በዓለም ዙሪያ ወደ ሦስት ሚሊዮን የሚጠጋ ሰው በኮሌራ ወረርሽኝ እየተጠቃ መሆኑንና ከዚህ ውስጥ እየሞተ ያለው ሰው ቁጥር ወደ 95 ሺህ እንደሚሆን የዓለም የጤና ድርጅት አመልክቷል። በዘንድሮው ዓለም አቀፍ የኮሌራ ወረርሽኝ እጅግ የከፋው የደረሰው የመን ውስጥ ሲሆን ወደ 700 ሺህ የሚሆን ሰው ተይዞ ሁለት ሺህ የሚሆን ሞቷል። አፍሪካ ውስጥ ያለው ሁኔታ እጅግ እያሰጋው መሆኑን የጤና ድርጅቱ ገልጿል። በአስሮች ሺዎች የሚቆጠሩ ሰዎች ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ በኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ኬንያና ታንዛኒያ ውስጥ እንዲሁም በሌሎችም አካባቢዎች በተከሰቱ ወረርሽኞች በአስሮች ሺዎች የሚቆጠር ሰው ተይዞ በሺዎች የሚቆጠሩ መሞታቸውን የዓለም የጤና ድርጅት አመልክቷል። አልኮሆል በመጠጣትና በሌላም መልክ በመውሰድና በካንሰር መካከል ያለውን ግንኙነት አስመልክቶ አልኮሆል አምራች ኩባንያዎች ለተጠቃሚው ሕዝብ የተሳሳቱ መረጃዎችን እየሰጡና እያሳሳቱ ነው ሲሉ ሳይንቲስቶች ክስ እያሰሙ ናቸው። ይህንን የአልኮሆል አምራቾችን አድራጎት ትንባሁ አምራች ኩባንያዎች ሲጋራ በማጤስና በሳምባ ካንሰር መካከል ያለውን ግንኙነት አስመልክቶ እየሰጡ ናቸው ካሉት የተሳሳቱ መረጃዎች ጋር አመሳስለውታል። ለንደን የሚገኘው የንጽሕናና የሐሩር አውራጃ ሕክምና ትምህርት ቤት ተመራማሪዎች ተመራማሪዎቹ በዓለም ዙሪያ የተከፈቱ 28 የአልኮል ኢንዱስትሪው ዌብሳይቶችን መፈተሻቸውን የሪፖርተራችን ሄንሪ ሪጅዌል ዘገባ ይጠቁማል። አብዛኞቹ ዌብሳይቶች በአልኮሆልና በካንሰር መካከል ያለውን ግንኙነት አስመልክቶ አንድም የተሳሳተ ወይም የተዛባ መረጃ እንደሚሰጡ የለንደኑ ተመራማሪ ፕሮፌሰር ማርክ ፔቲክሩ ተናግረዋል። ከአልኮል አጠቃቀም ጋር የተያያዙ አንዳንድ የጤና ችግሮችን አስመልክቶ ዌብሳይቶቹ ቢጠቁሙም ካንሰርን ሆን ብለው ዘለውታል ወይም አንዳንድ ሊጠቀሱ ይገባቸው የነበሩ የካንሰር አይነቶች ሳይነሱ ቀርተዋል በተለይ የጡትና የፊንጢጣ ካንሰርን የመሳሰሉ። ዋሽንግተን ዲሲ ላይ የሚገኘው ከኃላፊነት ስሜት ጋር መጠጣት የሚባል ጥምረት ለቪኦኤ በሰጠው መግለጫ ኩባንያዎቹ አልኮሆል ከካንሰር ጋር ያለውን ግንኙነት በተገቢው ሁኔታ ባለማሳወቃቸው ወይም የተዛቡና የተሳሳቱ መረጃዎችን በመስጠታቸው ክስ የከፈተ መሆኑን ገልጿል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የዛሬውን ዝግጅቱን እዚህ ላይ በቃ ያስተናገድ ናችሁ ሰለሞን ክፍሌና አዳነች ፍስሐየንን ከአቀናባሪያችን ከብርሃን ኃይሉ ከዋና አዘጋጅ ተስተበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ዓርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል በቀጣዩ የጸጋዬ እሸቱ ዜማ እንሰናበታለን። ተከለከለ አሉ ይላል። ሰላም The Kenneth Kalahalu, 赛伯 I'll okay.